በኦሮሚያ ምክር ቤት ስለተሰረዙ አንቀጾች አስመልክተው የኦሮሚያ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፍቃዱ ተሰማ እንዲህ ገልጸዋል። አንደኛ አንድ ከተማ ካለ በዙሪያ ያለ ሳተላይት ከተሞች አብሮ ተቀላቅሎ የሚያድጉበት አንድ ጥርጣሬ የፈጠረው ይሄ ነው። ሁለተኛው ደግሞ ከስም ስያሜ ጋር ታይዞ ማለት ነው። እነዚህ ሳተላይት የሆኑ ከተሞች ዋና ከተማ ትልቅ ከተማ በአካባቢያቸው ካለ ሳተላይት ከተሞቹ በሚዋሃዱበት ጊዜ የስም ለውጥ እንደሚኖር ይታወቃል ማለት ነው። ከስም ለውጥ ጋርም ታይዞ የራሳቸው ታሪክ የራሳቸው አመጣት ከተሞች ስላላቸው ይሄ ነው። ይህንን ከአዲስ አበባ ማስተር ፕላን ጋር የጠቀናጄ ጋር ማስተር ፕላን ጋር በመያያዝ ብይታ የተፈጠረበት ሁኔታ አለ። ሌላው የከተሞች የአደረጃጀት ፍረጃ ወደ ስድስት ደረጃ ነው ማለት ነው። የፌዴራሉ ከተማ ትልቁ ሚትሮፖሊቲያን ነው። ከዛም ደግሞ በክልል ደረጃ ያለው ትልቅ ከተሞች ሪጂዮፖሊ የሚሏቸው ከተሞች ከፌዴራል የቴክኒክ የአቅም ግንባታ ሌሎች ድጋፍ የሚያገኙበት ሁኔታ ነው። በአንቀጾቹ ላይ የነበሩት ማለት ነው። ከዚህ ጋር ተያይዞ የተፈጠረ ጥርጣሬ ስላለ ይህንንም በወቅቱ የክልሉ መንግሥት ተደጋጋሚ የሆነ መግለጫ ሲሰጥና በሚቀጥለው የጨፌ ስብሰባ እንደሚታይ ቃል ገብቶ ነበረ። ቃል በገባው መሰረት መመለስ ስላለበት ከዛ የገኝነት በመነሳት ይህንን በአምስተኛው የጨፌ የስራ ዘመን አንደኛ አመት ሶስተኛ መደበኛ ስብሰባ ላይ እነዚህ ሶስት አንቀጾች በህዝቡ ጥያቄ መሰረት እንዲሻሻሉ የተደረገበት ሁኔታ አለ ማለት ነው። የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው ስለነዚህ የተሻሻሉ አንቀጾች ጠይቀናቸው እንዲህ ብለዋል። አሁን የኦሮሚያ ውስጥ የነበረው ችግር ይሄ አዋጁ ብቻ አይደለም። አዋጁ እንግዲህ አንቀጹ ላይ ጆሮ ደገፍ እንደሚባለው ነው እና መሰረታዊ የሆኑ መጀመሪያውኑ የኦሮሚያን እና አዲስ አበባን ግንኙነት በሚመለከት በህገ መንግስቱ አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት ላይ የተቀመጠው ድንጋጌ ስራ ላይ ሳይውል ሀያ አምስት አመት ሙሉ ቆይቷል። በዚህ ላይ ህዝቡ ቅሬታ ነበረው። ለዛ ምላሽ አልተሰጥ። ዋናው የጥያቄው መነሻ የነበረው እሱ ነው። ከዛ በተጨማሪ ደግሞ ትልቁ ችግር የነበረው በሌሎች የኢትዮጵያ ክልሎችን በተግባር እየታየ ያለው እና ኦሮሚያ አካባቢም በጣም በስፋት የታየው የአርሶ አደሮች መሬት ወደ ከተማ እየተካለለ አርሶ አደሮቹ በቂ ገቢ እና ክፍያ ሳያገኙ እየተፈናቀሉ ችግር ላይ የወደቁ ያሉበት ሁኔታ ነው እና ይሄ እንዳለ ነው እንግዲህ ይሄ አዋጅ በተጨማሪ የወጣው እና አዋጁ ላይ የተቀመጡ ድንጋጌዎች ላይ ህዝቡ ያቀረበውን ቅሬታ ማስተካከል አንድ ነገር ነው፣ ግን ችግሩን በዋናነት የሚፈታ ጉዳዩ መስሎ አይታየኝም እና ዋናዎቹ መጀመሪያውኑ የነበሩ ችግሮች እልንባት የተሰጣቸው ስላልሆነ ይሄ ብቻውን ችግሩን ይፈታል። በአንቀጸቹ መሻሻል ዙሪያ መድረክ ላቀረበው እወቀሳ ወይም ነቀፌታ በክልሉ የመልካም አስተዳደር ና የወጣቶች የስራ እድል አለመኖር ችግር መኖሪው የክልሉ መንግስት እንደሚቀበል የገለጹት አቶ ፍቃዱ ተሰማ 8መቶ ሺህ ለሚሆኑ ወጣቶች የስራ እድል ለመፍጠር መቶ ሚሊዮን ብር በጀት መያዙን ከዘረዘሩ በኋላ ከስንስኔ ኦሮሚያ የሚያገኘው ለዚህ ጥቅም መሰረት አድርገው በአጭር ጊዜ ተጠምጦ ሊወስን በሚችለው አካል ወይ የደረጃው ተወሰነው ተግባራዊ ይሆናል የሚል ነው። የተወሰነው ማለት ነው። ስለዚህ ይህም ቢሆን እየተሰራ ያለ ነው። ዞሮ ዞሮ ግን የአንድ የፖለቲካ ወገን ለማስደሰት ወይም የቅርብ ለማሰኘት ሳይሆን የሕዝቡን ተጠቃሚነትና ጥያቄ የመመለስ ነው ማለት ነው። ይህም ቢሆን ብዙ ረጅም ጊዜ ሳይወስድ እንደሚመለስ መንግስት በተለያየ ጊዜ ሲገልጽ ነበረ። አሁንም ቢሆን ይህን ጽኑ እምነት ያለው መሆኑን በዚህ አጋጣሚ ለማረጋገጥ ነው ማለት ነው። ከካሳ ጋር ተያይዞ ያለው ነገርም በተለይ ኢንቨስትመንት በሚስፋፋበት ጊዜ አርሶ አደሩን ማፈናቀል እንደሌለበት፣ አርሶ አደሩም ከዛ ኢንቨስትመንት ተጠቃሚ መሆን እንዳለበት፣ ከዚህ በፊት ሲከፈሉ የነበሩ ካሳዎችን ከአሁኑ ገበያ ሁኔታ ጋር ሲታይ በቂ እንዳልሆኑ፣ ካሳዎችንም ከወሰዱ በኋላ ካሳውን በተገቢ መንገድ ህይወታቸውን የማይቀይርና በቀጣይ ችግር ውስጥ የሚገቡበት ሁኔታ እየታየበትና ይህም እየተሰራ ያለበትና ከመሰረቱ ለመፍታት ማለት ነው። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ